በኢትዮጵያ ደቡብ ክልል በጌዲዮ ዞን በሦስት ወረዳዎችና የተለያዩ ከተሞች በዲላ በይርጋ ጨፌ በወናጎና በፍትሐ ነገሥት በተፈጠረ ግጭት ከአካባቢው ተወላጆች በተሰነዘረብን ድንገተኛ ጥቃት ቁጥራቸው ለጊዜው ያልታወቁ ሰዎች ተገደሉ፣ ንብረታችን ተቃጠለ። አሁን ቤተ ክርስቲያን ከተጠለልን አራት ቀናችን ነው ሲሉ ያነጋገርናቸው ነዋሪዎች አስረድተዋል። የክልሉ መንግስት ግጭቱ የተነሳው በነጋዴው ማህበረሰብና በጌዲዮ ዞን ህብረት ሥራ ማኅበር መካከል በነበረ የመሬት ክርክር ምክንያት እንደሆነ ገልጾ የ23 ሰዎች ሕይወት ጠፍቷል ብሏል። ጽዮን ግርማ ዘገባ አላት። በደቡብ ክልል በጌዲዮ ዞን በፍትሃ ገነት ነዋሪ የሆኑና ያነጋገርናቸው ናቸው ነዋሪዎች እንደተናገሩት በዚህ አካባቢ በ1998 ዓ ም ተመሳሳይ ግጭት ተከስቶ እንደነበር ይናገራሉ። ከአስር አመት በኋላ ባለፈው ሳምንት ከእረቡ ጀምሮ በዞኑ ሶስት ወረዳዎች ባሉ ከተሞች በዲላ፣ ይርጋ ጨፌ፣ ወናጎ፣ ፍሰሃ ገነትና በወረዳው አቅራቢያ ባሉ ከተሞች ያልተጠበቁ ጥቃቶች እንደተሰነዘሩባቸው ይናገራሉ። ስማቸው እንዳይጠቀስ የጠየቁና በቦታው ከአስራ ስድስት አመት በላይ መኖራቸውን የሚናገሩት አንድ የአካባቢው ነዋሪ አርብ ዕለት ደረሰብኝ ያሉትን ይናገራሉ። የአራት ልጆች እናት ነኝ የሚላሉ ራሲ ቤት ውስጥ ሳለኩብን ቀርቅረውብን፣ ዘግተውብን እኮ ነው። በመስኮት ነው በቃ ወላፈኑ ሲያፍነን በመስኮት በኩል መስኮቱ በሩ ከውስጥ ስለሆነ እንትማ የሚከፈተው በዛ በኩል ነው የወጣ ነው። ከውጭማ አቀረቀሩብን። ምንም ነገር ንብረት የለን ምን የለን። ቤተ ክርስቲያን ሚካኤል ቤተ ክርስቲያን ይባላል ድንኳን ተሰርቶ እንድናሰና ነኝ። ከእርጋ ጨፌና ከአገረ ማርያም ምግብ በመኪና እየተላከልን ዳቦና ውሃ ያው እግዚአብሔር ይመስገን። ልጆችን ብቻ ነው የጠረፉልን። አንድ ነገር ንብረት የለኝ ምን የለ መኪና የሚበታ ብለብኝ ምንም ነገር የለን የምናብዬ ሶስት ሳምንት በነኮ እንደርኩኝ ነኝ። ሰው እንዳለ ቤተ ክርስቲያን ላይ ነው ያለው እና ምን ምን ለምን ምንም ማምላክ እንዲሰማን ቅዱስ ሚካኤል እንዲሰማን ብቻ ነው እያልን ያለው። ሌላ የከተማው ነዋሪ እንደሚሉት የአካባቢው ተወላጆች መጤናቸው ያሏቸውን የሌላ አካባቢ ብሔረሰብ አባላት በስም እየጠሩ ከተሞቹን እንዲለቁ ሲጠይቁ እንደነበር ገልጸው በዚህም ለጊዜው ቁጥሩን ያላወቁት ሰው ህይወት እንደጠፋ ንብረት እንደወደመና አሁን ለጊዜው ቤተ ክርስቲያን እንደተጠጉ ይናገራሉ። እጽዋገነት የተፈጠረው ነገር ያው በብሔር በመለየት እየተለያየ ንብረት በማውደም የተለያዩ ቤቶች በማቃጠል ሰው በመግደል ምንም በማናውቀው ሁኔታ ኢትዮጵያዊነታችንን በመንፈግ ተገለን፣ ይኸው በቤተ ክርስቲያን ክልል ቁጭ ብለናል። ይኸው ኖረናል። ምንም የምናውቀው ምክንያት የለም። እኛ መንግስት ይላክብን ወይም ደግሞ እዚህ የተደራጀ ሀይል ይሁን ምንም የምናውቀው ነገር የለም። ብቻ ከጠዋቱ ሰባት ሰዓት ጀምሮ ሲወርድብን ነው የምናየው። ይሄንን ነገር በዚያ ብዙ ንብረቶች ተጎድተዋል። ውፍሶች ተጎድተዋል። ሳይቶች ተጎድተዋል። መፈልፈያዎች ተጎድተዋል። ቤቶች ተጎድተዋል። የሰው ህይወት አልፏል። ንብረቶች አልቀዋል። መኖሪያ ቤቶች ወድመዋል። አልፎ ተርሞድ ሱቆች ወድመዋል። ብዙ ድርጅቶች ወድመዋል። ግሮሰሪዎች፣ ሆቴሎች ያው የመቃጠል ደረጃ ደርሶባቸዋል በቤት ውስጥ በእነዚህ በተጠቀሱት ከተሞች ሕይወታቸው ያለፈውን ቁጥር እስካሁን ማወቅ እንዳልቻሉ የሚናገሩት ነዋሪዎቹ ጥቃቱ በአካባቢው የኖሩ የአማራ፣ የኦሮሞ፣ የትግራይ፣ የጉራጌና ሌሎች ነዋሪዎች ይውጡልን የሚል እንደሆነ ይናገራሉ። ነዋሪዎቹ የተፈጸመው ግድያ እጅግ አሰቃቂ በሆነ ድብደባ እንደሆነ ገልጸው ቤቶቻቸው ሙሉ በሙሉ መውደሙንም ይናገራሉ። የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ግጭቱ የተቀሰቀሰው በነጋዴው ማህበረሰብ እና በጌዲዮ ዞን ህብረት ስራ ማህበር በኩል ተፈጠረ የመሬት ክርክር ነው ይላሉ። አሁን ሁኔታው ተረጋግቷል ይላሉ። ሀያ ሶስት ሰዎች ህይወታቸው አልፏል። አንደኛ ከፍተኛ የሆነ ድብደባ ደርሶባቸው ህይወታቸውን ያጡ አካላት አሉ። ሁለተኛ ደግሞ ስለት ነገር ባለው ነገር ተወግተው ህይወታቸው ያለፈበት እና ቀላል ቁጥር አይደለም። ሀያ ሶስት ሰዎች ህይወታቸው ያለፈበት አግባብ ነው ያለው። ቤቶች ተቃጥለዋል። ቤቶቹ እንደገና ንብረቶችም ተዘርፈዋል። ሰው በዚህ ሂደት ውስጥ ከሀያ እስከ ሀያ አምስት ሺህ የሚሆን ህብረተሰብ ቤቱ የተቃጠለውም ያልተቃጠለውም በጉዳዩ ተደናግጦ አካባቢውን ለቆ ወቷል። ግን ያው ሄዶ ህብረተሰብ ውስጥ ነው የተጠለለው፣ ሌላ አካባቢ አይደለም። ህብረተሰቡ ራሱ ነው አቅሙ በፈቀደ ልክ መጠለያም ምግቦችንም አቅርቦ እነዚህን አካላት አስጠልሎ ያለው እና ከዚህ ቀጥሎ ነው መንግስት የደረሰላቸው ማለት ነው። አሁን ላይ በሚገባ መደበኛ የዕለት ተዕለት ተግባራቸውን የመንግስት ሰራተኛውም አገልግሎት መስጠት ጀምሯል። እንደገና ደግሞ የተቋረጠ የትራንስፖርት አገልግሎቱን መስጠት የጀመረበት አግባብ ነው። ነዋሪዎቹ ለተፈጸመው ድርጊት መንግስትና የክልሉን ፖሊስ ተጠያቂ ያደርጋሉ። አደጋው ሲደርስብን ፖሊስ ዝም ብሎ አይቷል ይላሉ። ነዋሪዎቹ እንደሚሉት እንዲህ ያለ አደጋ በ1998 ዓ.ም እንደደረሰባቸው እና አሁን ደግሞ ድንገት ከአስር ዓመት በኋላ እንደተፈጸመባቸው ነው። ከዛ በፊት ግን ከአካባቢው ተወላጆች ጋር እቁብም፣ እድርም፣ ቀብርም ሁሉንም ማህበራዊ ኑሮ በጋራ እንደሚኖሩ ይናገራሉ። የነበረን ግንኙነት ከክልሉ ጋራ ህዝቡ ጋራ ማለት ነው። በጌዲ ህዝብ ጋራ እድራችን አንድ ላይ ነው። ሲሞቱ ተቀባብረን ነው። ሁለመናችን ሰላም ነው። ያው እድር እቁብ ሁለመናን ግን አብረን ነን። ምንም እንለይበት ነገር አንድችን ነገር የለም። ልዩነታችን ብቻ በቃ የሆነ አደጋ ሲደርስ እኛን ለማስወጣት እኛን ለማቃጠል እኛን ለማጥፋት ብቻ ነው። ነዋሪዎቹ እንደሚሉት ለዚህ ሁሉ መንስኤም የአካባቢው ፖሊስ ነው ይላሉ። አሉ። ያውቁታል እኮ እነሱ ናቸው እኮ አስተባብሮ እንድንወድም ያደረገው እንዲቃጠልም ያደረገው የቀበለው አካልና የመንግስት አካላት የሚባሉ ናቸው። ራሳቸው ፖሊሶች ናቸው። ምንም መፍትሄ የለንም። ምንም ምንም ዋስትና የለንም እኮ ለህይወታችን ምንም ዋስትና የለንም። ዋስትና የሰጠን መንግስትም የለም እስካሁን የክልሉ መንግስት ወይዘሮ ሂክማ ሄረድን ይህን ከእውነት የራቀ መረጃ ነው ብለው ያስተባብላሉ። ነዋሪዎቹ አሁን ባዷችንን ቀርተናል ማን እንደሚደርስልን አናውቅም ይላሉ። በሌላ በኩል ዛሬ በባህር ዳር ከተማ ለአምስት ቀናት የሚቆይ የቤት ውስጥ መቀመጥ አድማ መጠራቱን የባህር ዳር ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። አንድ ስሙ እንዲገለጽ ያልፈለገ የባህር ዳር ከተማ ነዋሪ በዚህ ጥሪ መሰረትም ዛሬ በከፊል ከተማ ውስጥ አድማ መኖሩን ይናገራል። ሱቆች ምናም ዝግ ናቸው፣ ዛሬ ዝግ ናቸው፣ ዝግ ናቸው። ትልልቅ ሆቴሎች፣ አንዳንድ መስሪያ ቤቶች ምናም ብቻ ክፍት ናቸው እንጂ ገበያ ማዕከል ምናም በሙሉ ዝግ ነው። ትራንስፖርት ግን በከፊል ከጠዋት ነበረ፣ ከሰዓት የተወሰነ ቀነስ አድርጓል እንጂ እንደዚሁ። ይህንን ለማጣራት የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ለማግኘት ያደረግ ነው ሙከራ አልተሳካም። በነገው ምሽት የተሟላ መረጃ ይዘንላችሁ ለመቅረብ ጥረት እናደርጋለን።